ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ቴሌግራም ላይ በመነሳት በአሰሪ እና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ ታሮች ድልድይነት የሚያገናኘው ፍሪላንስ ኢትዮጵያ መስራች ስመኝ ታደሰ ነው፣ ቀደም ብለን የሰማ ነው። ዛሬ ምሽት ስለ ተቋሙ ተጨማሪ መረጃዎችን ያጋራናል። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ሲይመራለው፣ ንጉሱ ታመሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችን አምሹ። ወደ ቀዳሚ ዝግጅት እንሻገር። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ አውታሮች ድልድይነት የሚያገናኝ ተቋም ነው። ተቋሙ ከተመሰረተበት የአውሮፓውያኑ 2018 ዓ.ም ጀምሮ ከ7ሺ በላይ ሰዎችን ከቀጣሪዎች ጋር እንዳገናኘ ተሰምቷል። በቀጣይም አድማሱን ወደ ጎረቤት ሀገራት ለማስፋፋት እቅድ ይዟል። ስለ ተቋሙ የእስካሁን እንቅስቃሴዎች ለማወቅ ከፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ስሜት አደሰ ጋር አጭር ቆይታ አድርገናል። ስሜት አደሰ እባላለሁ አፍሪ ወርኪንግ ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው። በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። መቼ ተጀመረ? እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ? ተጀመረው በ2018 ነበረ። ሌላ ድርጅት ነበረን እና በዛ ድርጅት የሰራተኛ ችግር ስለነበረብን እና ያንን ነገር ሰሉ ማድረግ ስለፈለግን ራሳችን ብለን የሰራነው ፕሮዳክት ነበረ። በ2020 ግን በቀን እንደ የተሻለ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖረው አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መሰራታችን ዋናው የእኛን ችግር ሶልቭ ባደረግን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ችለናል። ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን ነው የምሰጡት? የኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው፣ ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክት ነው የሰራ ነው። እሱን ስናደርግ እስካሁን ድረስ ከሺህ በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጭ ደግሞ በሺህ ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከሰባ በላይ የተረጋገጠ ስራ ያገኘ ሰዋለ ያ ደግሞ ለእኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው። እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው። በአሰራራችሁ። ልክ ነው። ዋናው ነገር ምንድን ነው፣ እኛ ምንድን ነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድን ነው በማለት ነው እንጂ ወደዚህ ይሄድልን ብለን የምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለምጥፎውም እኛ ደግሞ ምንድን ነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ሊያቆማል፣ እና ያንን ችግር ደግሞ ልንፈታ ያሰብ ነው። ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ እያለ ጎን ለጎን ደግሞ ስራ ማፈላለጉን አብረው እንዲሄዱ እናደርጋለን። ከዛ ውጭ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው። አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው እንደ ማናጀር ሆኖ እየሰሩ ያሉት እና በዛ ማዕከል ያለውን ሁለቱንም ጋብ ለማስታረቅ ነው የሞከርነው። ያ ማስታረቅ ደግሞ ምንድን ነው ስራ የግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ እውቀት ያለው ሰው ቀጥታ ስራ የምናገኝበትን አጋጣሚ ነው የፈጠርንላቸው። እና አዎ ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምበት። ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋኪ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የእናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበረ? አዎ ፈታኝ ነበረ። መጀመሪያ አካባቢ ለምሳሌ ድርጅታችንን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበረ። አድቨርታይዝ ማድረግ ያልፈለግንበት እና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድን ነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኝበትና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሁም በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትኖች ዳይሬክሽኖች ቻሌንጅ ያጋጥመናል። ያ አንደኛው ቢግ አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለን እና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ ትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነና ለሕይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገ ነው። እኛ ጋር በሚገርም ሁኔታ ከሀምሳ ፐርሰንት በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ችለናል። ና ያንን ትረስት ለመፍጠር ኦፍኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል። መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተን ለአብነት መጥቀስ ተችሏል እና እናንተን የመሰሉ ሰዎች እንዲበራከቱ የእናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ? እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድን ነው? አሁን ለምሳሌ ስራ እና ሰራተኛ አገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሀሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሀሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል እና ያ ነገር ደግሞ ሊቀየርና ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ከቨሬጅ ቢኖራቸው ፖሊሲ ከመከልከል የተሻለ ሞር ሌሎች ሰዎችን ገብተውበት ቢሰሩበት እና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጭ ደግሞ በዲጂታል የሚሰሩ ማጭበርበሮች የእኛን ስራ በጣም ጎድተውታል። ያ የጎዱበት ምክንያት ምንድን ነው? በሰው እምነት ማጥፋት በጣም እየመጣ ይመጣል። በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያም አካባቢ ተቸገረን ከነበረበት አንደኛው ነገር ምንድን ነው? ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቅፍ ህግ የለም እነሱን ወደ ህግ የምናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ ተቋጣጫ ዋሪዎች ቢኖሩ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮችም በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህ እኛ ከሶስት መቶ ሺህ በላይ ሰራተኛ ስራ ፈላጊ እና ከአስራ አምስት ሺህ በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጄ ልበደር ብል ወይም ኢንቨስትመንት መንትላክ የሚችል ይህንን እንደ አሴት የሚታይበት ሁኔታ የለም እና እንደነዚህ አይነት ሀሳቦችን የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሀሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። ስመኝ ታደሰ ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ። እኔም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ኢትዮጵያ የነበሯት የግጭት መፍቻት ሴቶች ከዘመናዊነት ጋር በአግባቡ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶችን በውይይት የመፍታት ባህል እየተዳከመ እንደመጣ ምሁራን እየተናገሩ ነው። በመሆኑም በማህበረሰቡ በጎ ሴቶች ፖለቲካዊ ችግሮችና በዘላቂነት በመፍታት የተቻለች ሀገር ለትውልድ ለማስረገብ መስራት እንደሚገባ ምሁራን አሳስበዋል። አስማማዋየ ነው ከምሁራኑ ጋር ያደረገው ቆይታ በመቀጠል ይቀርባል። ተወያይቶ የሚፈታባቸው ባህሎች አሉትና በየዘመናቱም በእነዚህ ሴቶች እክሎቹን እየፈታ እንደመጣ የታሪክ ተመራማሪው ዶክተር አየለ በክሪ ይናገራሉ። ሁሉም ቦታ የውይይት ችግር ሲመጣ ችግርን የመፍታት ሌሎችንም ተግባራት ያዘለ ማህበረሰቡ ምክር ቤት እንደውም አንዳንድ ጥናቶች እንደሚያሳዩት ከሆነ በኢትዮጵያ ውስጥ ከመቶ በላይ ዘርፈ ብዙ የሆኑ ብዙ ጉዳዮችን የሚያዩ የሚመለከቱ ከህዝቡ ጋራ ኦፍኮርስ አንድ ላይ የሚሰሩ ምክንያቱም ይሄ ወግ የቃል ወይም ደግሞ የአፍ ወግ ነው እና በዛ ስርዓት ነው እስካሁን ድረስ እዚህ ድልን ደርስ ይቻል ነው እና እንግዲህ፣ ስርዓቱ ምን ማለት ነው? የተጣላን ያስታርቃል። ጠላትም ከመጣ ያንን ጠላት የሚመክቱትን መልምሎ ወደ ውጊያ ያስገባል። ውይይት ካለ በስርዓት አወያይ ያለበት ደግሞ ስርዓት ያለው እንዴት ማን ነው የሚናገረው፣ እንዴት ነው የሚናገረው የሚል ስርዓት ያለበት ሰፊ የሆነ የባህል የውይይት አሰራሮች አሉ። በታሪክ የምንገነዘበው እጅግ ሰፊ የሆነ የትራዲሽናል ችግር አፈታት የውይይት ስርዓት እንዳለን ነው። በዚህ ሀሳብ የሚስማሙት በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህል አካዳሚ መምህርና ተመራማሪው ዶክተር ባየልኝ ጣሰው ሰማኒያ አምስት በመቶ ሕዝብ የሚያጋጥሙትን ልዩነቶች በእነዚህ በጎ ባህሎች እየፈታ እንደኖረ ያወሳሉ። ይሁንና ሀገሪቱ የነበሯትን የችግር መፍቻት ሴቶች ከዘመናዊነት ጋር በተገቢ መልኩ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶችን በውይይት የመፍታት ባህል እየተዳከመ ስለመምጣቱ ያስገነዝባሉ። የነበረውን ባህላዊ ቶፊት የምንለው ትራዲሽናል የሆነውን አቅም እያሳነሰው መጥቷል። ከዚህ አንጻር ስንመለከተው የተማረው ያልተማረውን የሚል ክላስፊኬሽን ውስጥ ከአከፋፈል ውስጥ ስለገባ በአብዛኛው እየተዳከመ መጥቷል እንጂ ኢትዮጵያ በጣም ረጅም ታሪክ ያለው ሀገር ነው። የተለያዩ ማህበረሰቦች አሉ። ገብተን ስንመለከተው ሰላማዊ የሆነ ህይወታቸውን ጠብቆ የማኖር አቅሙ እጅግ በጣም ከፍተኛ ሃይማኖቶችን ተጨምረውበት ማለት ነው። ስለዚህ ኮንፍሊክት አለ። ሞደርኒቲ ዘ ሶኮልድ ምናምን የሚባል ነገር ትራዲሽናሊቲው እና ሞደርኒቲው እንግዲህ በሌሎችም ሀገሮች እንደምናውቀው ተፈታታኝ ሆነው ነው አሁን የሚገኙት በኢትዮጵያ ውስጥ አተሳሰባችንም በዚያ መልክ ይሄዳል። እንደገና በሁለተኛ ደረጃ በአንዳንዱ ጉዳይ የሀገር ቤቱ ማለትም ኢንዲጂነስ የሆነው አቅም ወደ አለም አቀፍ ወደ ሆኑ ጉዳዮች ውስጥ ገብቶ ጉዳዮችን በዚያ ጥላ ውስጥ በዚያ አውድ ውስጥ በኢንተርናሽናል በሆኑ አውድ ውስጥ የማየት አቅም ሊያጠረው ይችላል። ስለ ላያሳድግ ነው። ዶክተር አየለ በክሪ በበኩላቸው ለእነዚህ ስርአቶች መጎልበት የተሰጠው ትኩረት አነስተኛ መሆኑም ሌላው ምክንያት እንደሆነ ያስረዳሉም። እነዚህ ስርዓቶች በሚገባ ስላልተደገፉ በሚገባ ሪሶርስ ስላልተሰጣቸው ወይም ሪሶርስ ሊያመነጩ ስላልቻሉ ወይም ደግሞ ህዝቡ ከገጠር ወደ ከተማ በጣም ስለሚፈልቅ በተለያየ ምክንያት እየተዳከሙ እየተዳከሙ በመሄዳቸው ነው እነዛ ስርዓቶች ጥቅም ላይ ሊውሉ ያልቻሉት። ሌላው ደግሞ መንግስት ትኩረት ሰጥቶ እነዚህን ከማዳበር ማበልጸግ ወደ ትልቅ ደረጃ እንዲሄዱ አለመደረጋ ስራቸውም ጎርቶናል ማለት ነው። የዘመናዊው ደግሞ ስርዓት አንደኛ ሀያ ሚሊዮን ህዝብ ላለበት ሀገር ያለው ሲስተም በሚገባ ሁሉንም ሊያገለግል አይችልም። እንደምታውቀው ሀገራችን ውስጥ የፍርድ ቀጠሮ አመታት ነው የሚወስደው እና ያ ሁኔታ አለ። ይህ ሁለተኛ ደግሞ ያ የዘመናዊው ስርዓት ከባህል ስርዓቱ ጋር አብሮ ስላልተያዘና ይችላል በሆነ መንገድ ስላልመጣ ወደፊት ያኛው የዱሮውንም አልያዝነውም ምንም በሚገባ በስርዓት ጠንቅ ቀን አውቀን ጥቅም ላይ እንዲውል አላደረግንም። በዚህ ምክንያት ነው ኢትዮጵያ ከመቶ በላይ ማህበረሰባዊ የውይይትና የህግ ስርዓት እንዳላት ይነገራል። ዳሩ ግን ከቅርብ ጊዜያት ወዲህ ከውይይት ይልቅ የኃይል አማራጭን ያስቀደሙ ግጭቶች በተለያዩ አካባቢዎች ይታያሉ። ዶክተር ባየልግ ጣሰው እንደሚሉት ከ1960ዎቹ በኋላ የተተገበሩ ፖለቲካዊ ሬቱ ዓለሞች ኃይልን የሚያስቀድሙ ማህበራዊ ትስስሮችን የበጣጥሱና የውይይት ባህሎችን ያዳክሙ ጠመንጃ ነካሹ በመሆናቸው አሁን ላይ ለሚታየው ችግር አስተዋጽኦ አበርክተዋል። እነዚህ ፖለቲካሊ የሆኑ ጉዳዮችን ስንመለከት ባለፉት ሰላሳ ዓመታት ውስጥ አርባ ዓመታት ውስጥ በጣም አስቸጋሪ ነገሮች በሀገሪቱ ውስጥ ተፈጥረዋል። ይሄው ምንድን ነው? በተለይ ኤትኒክ ቤዝድ የሆነ አይዲዮሎጂ፣ ከዚያ በፊት ደግሞ ማርክሲስ ሊኒኒስት የሆነ ኦሬንቴሽን ምሪት፣ የሀሳብ ምሪት የነበረውን ይሄ የአገሬቱ ሽምግልና ከሃይማኖቶች ጋር የተያያዘ ነው። ስለዚህ እሱን በጣም አድክሞታል፣ እና እነዚህ ተደማምረው እጅግ በጣም ማጠፊያውን እያሳጠሩት የሄዱ በጣም አስቸጋሪ ነገሮች አሉ። እንግዲህ ይህ ራሱን የቻለ ሌላ ዘመቻ የሚጠይቅ ሌላ ሀገራዊ ትኩረት ሊሰጠው የሚገባ ትልቅ ቱፊትን ይዞ ይህን ሴቶችንን ይዘህ እነሱ ላይ ሌላውን መጨመር ነው እንጂ በተለይ እነሱ መሰረት አድርግ። አሁን ለምሳሌ ዲሞክራሲ መሰረቶች አሉ በባህል ውስጥ። አሁን ዲሞክራሲውን የምናላምደው ከነሱ ጋር አገናኝተን ነው እንጂ፣ በዚያዲያ በሌላው ሀገር ያየነውን አንተ ሙዚቆች ስናደርገው በጣም ከባድ ችግር ነው ያለው። የታሪክ ተመራማሪው ዶክተር አየለ በክሪም አሁን እየተባባሰ የሚታየው ለልዩነቶች ሁሉ ኃይልን የማስቀደም አባዜ ከፖለቲከኞች የስልጣን ፍላጎት የመነጨ ችግር እንጂ የማህበረሰቡ መገለጫ አይደለም ይላሉ። ውይይት ያለመኖሩ ወይም የውይይት ስርዓት ያለመኖሩ አይደለም ዋናው ችግር ሀገራችን ውስጥ አሁን ያለው የስልጣን ሽ ውጭ ያመጣው የእርስ በርስ ጦርነት ነው። እርስ በርስ መባላት ነው። ያ ነው ሁኔታ ምድር ላይ ያለው እና እነዛ ነገሮች ደግሞ ሊቀሩ የሚችሉት ምንድን ነው? ሁላችንም መንፈሳችን፣ አላማችን፣ ግባችን ሀገሪቷን ልትተዳደር የምትችልበት ዲሞክራቲክ ስርዓት ሲኖር ተሳታፊነት ሲኖር፣ አካታችነት ሲኖር፣ እነዛ በሚኖሩበት ጊዜ እነዚህ ግጭቶች በምንም አይነት ፊት እንደው ብቅ ብሎ ሊወጡ አይችሉም ማለት ነው። እና በታሪክ የምናውቀው ህዝብ ለህዝብ አይጋጭም፣ ጦርነት ውስጥ አይገባ። ችግርም ከመጣ ህዝቡ የራሱ ኢንስትሩመንት የራሱ መሳሪያዎች ፈጥሯል በውይይት ያንን ችግር ለመፍታት ፈጥረዋል። ይሄ ታሪክ የሚያሳየን እሱ ነው። በሄድክበት አቅጣጫ ደቡብም ሂድና የሚባል ጃርሱማ በኦሮምኛ የሚባል ይሄ ሽምግልና በጣም የተከበረ ምክንያቱም ሽምግልና የማይፈጥር ጉዳይ የለም። እዚያ ኮሚኒቲ ውስጥ ያሉትን ችግሮች በሙሉ የሚፈታ ኃይል ነው። በኢትዮጵያ የኖሩትን ማህበረሰባዊ የችግር መፍቻ ባህሎች ቅቡልነት በስፋት በመመለስና ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገርን ለትውልድ ማስረከብ እንደሚገባ የኢትዮጵያ ቋንቋዎችና ባህል አካዳሚ ተመራማሪው ዶክተር ባየሊ ጣሰው አመልክተዋል። ትኩረታችን ልጆቻችን መሆን አለባቸው። መጪው ትውልድ መሆን አለ። ዋናው ነገር ትኩረታችን የመጣንበት ታሪክ ትልቅ ነገር ነው። እነዚህ ሁለቱ ነገሮች ላይ ትኩረት ማ አድርጎ ምሁሩ ጥንቃቄ ያክልበት የተሻለ ይመስለኛል። የሀይል ጎዳና ሁልጊዜ የሚከሰተው ካለማወቅ ነው። በቃ አለማወቅ ነው። ያው ጆርጅ ኦርዌል እንግዲህ ኢግኖራንስ ኢዝ ፓወር እንደሚለው ማለት እና ስለዚህ ብዙ ጊዜ የሀይል እርምጃዎች የሚሄዱት በቃ ካለማወቅ የሚመነጩ ነገሮች ናቸውና እነዚህ ነገሮች በውል ተጠምተው በሀገሪቱ ኮንቴክስት በባህሏ በታሪኳ ኮንቴክስት ተጠንተው ዘላቂ የሆነ ነገር ለሕግ ምንጭ ሊሆኑ የሚችሉ ጥናቶች መደረግ አለባቸው። ኢትዮጵያ እንዴት ወደ ሰላም ትሄድ የሚለው ትልቅ ትልቅ ጥያቄ ነው። ይህም መመለስ አቅተን ዝም ብለን የመደናበርና እንትን የማለት ነገር መቆም ያለበት ይመስለኛል። ይህንም ለማረግ ማህበራዊ ኃላፊነት የሚሰማው መንግስት ከፍተኛ የሆነ ትኩረት ሰጥቶበት የሚሄድበት እጅግ በጣም በታሪክ የተመሰገነ ሊያደርገው ይችላል ብዬ አስባለሁ። ከዚህም በተጨማሪ በቀጣዩ ዓመት እንደሚጀመር የሚጠበቀውን ሁሉን አካታች ብሔራዊ ምክክር ኮሚሽን ጨምሮ በልዩ ልዩ መንገዶች ልዩነቶችን በውይይትና በምክክር ለመፍታት የሚደረጉ ብሔራዊ ጥረቶችንም አጠናክሮ መቀጠል እንደሚገባ ምሁራን አሳስበዋል። ለአሜሪካ ድምፅ አስማማዬ ነው ከዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ዜናዎችን ያሰማናል። አትሌት ታምራት ቶላ ትናንት እሁድ ጥቅምት 25 ቀን 2016 ዓ ም በተካሄደው የኒውዮርክ ከተማ ማራቶን ለ12 ዓመት ተይዞ የቆየውን የቦታውን ክብረ ወሰን በማሻሻል ድል አድርጓል። የ2022 የዓለም የማራቶን ሻምፒዮኑ ታምራት በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን የኒውዮርክ ማራቶን ሁለት ሰዓት ከ04 ደቂቃ ከ58 ሰከንድ በሆነ ጊዜ ነው ያሸነፈው። በዚህም ኬንያዊው ጄፍሪ ሙታይ እንደ አውሮፓውያን አቆጣጠር በ2011 የያዘውን ክብረ ወሰን በ8 ሰከንድ ያሻሻለው ታምራት የኒውዮርክ ከተማ ማራቶንን ከ2 ሰዓት ከ5 ደቂቃ በታች ያጠናቀቀ የመጀመሪያው አትሌትም ሆኗል። በኒውዮርክ ማራቶን ሲወዳደር የዘንድሮ ሶስተኛው መሆኑን የተናገረው አትሌቱ ከዚህ ቀደም ባደረጋቸው ሁለት ውድድሮች አራተኛ መውጣቱን አስታውሷል። ውድድሩን ለመጀመሪያ ጊዜ በማሸነፌ በጣም ደስተኛ ነኝ ማለቱን የዓለም አትሌቲክስ በድረ ገጹ አስፍሯል። የተወዳደረው ለማሸነፍ እንጂ የቦታውን ክብረ ወሰን የማሻሻል ሀሳብ እንዳልነበረው እንደሚቀጥለውም ተናግሯል። ከታምራት ቶላ በሁለት ደቂቃ ያህል ዘግይቶ የገባው ኬንያዊው አልበርት ኮሪር ሁለተኛ ሲወጣ፣ ሌላኛው ኢትዮጵያዊ ሹራ ቂጣታ ሶስተኛ ወጥቷል። በሴቶች ምድብ በተካሄደው ውድድር ደግሞ ኬንያዊቷ ሄለን ኦቢሪ በውድድሩ መጨረሻ ላይ ተስፈንጥራ በመውጣት አጨራረሷን በማሳመር ኢትዮጵያዊቷን ለተሰንበት ግዳይ አስከትላ በመግባት አሸንፋለች። የዘንድሮውን የቦስተን ማራቶንም ያሸነፈችው የሁለት ጊዜ የአምስት ሺህ ሜትር የዓለም ሻምፒዮኗ ኦቢሪ የዛሬውን የኒው ኒውዮርክ ማራቶን ሁለት ከ27 ከ23 በሆነ ጊዜ ነው በአንደኝነት ያጠናቀቀችው። ለተሰንበት ከኦቢሪ በ6 ሰከንድ ዘግይታ ስትገባ፣ ሌላኛዋ ኬንያዊት ሻሮን ሎኬዲ ውድድሩን በሶስተኝነት አጠናቃለች። የኔዘርላንድሱ የክንፍ መስመር ተጫዋች አንዋር አልጋዚ በማህበራዊ ትስስር ገጹ ላይ ለፍልስጤን በመወገን ለጥፏል በተባለው ቪዲዮ ምክንያት ከሜንዝ ክለብ ጋር የነበረው ኮንትራት መቋረጡን ክለቡ አርብ ዕለት አስታውቋል። የጀርመኑን ክለብ ሜንዝ በመስከረም ወር በነጻ ዝውውር የተቀላቀለው የ28 ዓመቱ አልጋዜ ተቀባይነት የሌለው ቪዲዮ ለጥፏል ያለው ክለቡ በቀጣይ ወር እንደ አውሮፓውያኑ ጥቅምት 17 እግድ ጥሎበት እንደነበር ገልጿል። የቀድሞ የ ኤቨርተንና የአስቶን ቪላ ተጫዋች የታገደው ከቀናት በፊት ለጥፎ ያጠፋው ቪዲዮ ባለው ወገንተኝነትን የሚያሳይ መልእክት ምክንያት መሆኑን ክለቡ አስታውቋል። ሜንስ ተጫዋቹን ካገደ በኋላ ውስብስብ ግጭቶችን በተመለከተ አቋምን የሚያንጸባርቅ አስተያየት መስጠት ከክለቡ እሴቶች ጋር የማይጣጣም ነው ብሏል። ሆኖም ተጫዋቹ ከክለቡ አመራሮች ጋር ባደረገው ውይይት በለጠፈው ቪዲዮ ተጸጽቷል ያለው ክለቡ እገዳውን ማንሳቱን ሰኞ ለት አስታውቆ ነበር። አልጋዚ በበኩሉ ረቡ በማህበራዊ ሚዲያ ባስተላለፈው የጽሁፍ መልእክት ክለቡ መግለጫውን ያወጣው ያለ ፈቃዱ መሆኑን ገልጾ እኔ በአቋሜ አልተጸጸትኩም ወይንም ምንም አይነት ጸጸት የለብኝም ብሏል። ዛሬም ይሁን ሁሌም እስከ መጨረሻ ውስጥ ትንፋሴ ድረስ ለሰው ልጆችና ለተጨቆኑ ሰዎች እቆማለሁ ሲልም በአቋሙ መጽናቱን አመልክቷል። ይህን ተከትሎ ክለቡ ከተጫዋቹ ጋር ያለውን ኮንትራት ማቋረጡን ይፋ አድርጓል። አልጋዚ አርብ ለት በማህበራዊ የትስስር ገጹ ለእገዳው በሰጠው ምላሽ ሳሽ ብቻህን እንኳን ብትሆን ለትክክለኛው ነገር ቁም ካለ በኋላ በጋዛ ውስጥ በንጹሐንና አቅመ ደካሞች ላይ ከተፈጸመው ጥቃት ጋር ሲነጻጸር የእኔ ስራ ማጣት ምንም አይደለም ብሏል። የ28 ዓመቱ ተጫዋች ሜይንዝን መስከረም ላይ ከተቀላቀለ በኋላ በተቀያሪነት ሶስት ጨዋታዎችን አድርጓል። የሊቨርፑሉን አጥቂ የሉዊስ ዲያዝን አባት ያገተው ብሔራዊ ነጻ አውጪ ጦር የተባለ በሀገሪቱ የሚንቀሳቀስ የሽምቅ ተዋጊ ቡድን መሆኑን የኮሎምቢያ መንግስት አስታውቋል። ትናንት ሊቨርፑል ከሉተን ጋር ባደረገው የፕሪምየር ሊግ ግጥሚያ ባለቀ ሰዓት ግብ አስቆጥሮ ሊቨርፑልን አቻ ያደረገው ሉዊስ ዲያዝ ግቡን ካስቆጠረ በኋላ ከመለያው ስር የለበሰውን አባቴን ልቀቁት የሚል ጽሁፍ ያለበት ቲሸርት በማሳየት ለአጋቾቹ መልእክት አስተላልፏል። ታጋች አባቱን ቀቅ ከሽምቅ ተዋጊዎች ጋር ድርድር እየተደረገ መሆኑን የገለጸው የኮሎምቢያ መንግስት ተዋጊዎቹ በተወካያቸው አማካኝነት የደያዝን አባት በተቻለ ፍጥነት እንለቃለን ማለታቸውን አስታውቋል። የደያዝ እናትና አባት ከሳምንት በፊት በሰሜን ኮሎምቢያ ከምትገኘው ባራንካስ የተባለች አነስተኛ ከተማ መታገታቸው ይታወሳል። ይሁን እንጂ ፖሊስ የደያዝን እናት ሲሌኒሲ ማሩላንዳን በሰዓታት ውስጥ ማስለቀቅ ቢችልም እስካሁን በአጋቾች ቁጥጥር ስር የሚገኙት አባቱ እንዲለቀቁ የባራንካስ ነዋሪዎችም ባለፈው ሳምንት መጀመሪያ ላይ ሻማ በማብራት ባደረጉት ሰልፍ ጠይቀዋል። የሀገሪቱ መንግስት የዲያዝን አባት ለማስፈለግ በርካታ ወታደሮችንና አየር ኃይል ማሰማራቱ አይዘነጋም። ኖቫክ ጆኮቪች ትናንት በተካሄደው የፓሪስ ማስተርስ የፍጻሜ ጨዋታ የቡልጋሪያውን ግሪጎር ዲሚትሮቭን 6 ለ4 ና 6 ለ3 በመርታት አሸንፏል። በዚህም ሰባተኛ የፓሪስ ማስተርስ ዋንጫውን እንዲሁም በአጠቃላይ ደግሞ አርባኛ የማስተርስ ዋንጫውን በማሸነፍ ጆኮቪች በራሱ የተያዘውን ክብረ ወሰን ከፍ አድርጓል። የትናንቱ ዋንጫው ለ36 አመቱ የዓለም ቁጥር አንድ ሰርቢያዊ የሜዳ ቴኒስ ተጫዋች በአመቱ ያሸነፈው ስድስተኛ ዋንጫው ነው። ጆኮቪች በዚህ የውድድር አመት ካደረጋቸው ጨዋታዎች መካከል በአልካራዝ ከገጠመው አንድ ሽንፈት ውጭ ሁሉንም 33 ጨዋታዎች አሸንፏል። በዚህ ሳምንት በጣም ፈታኝ ከሆኑ ሁኔታዎች በኋላ ዋንጫ ማሸነፌ የማይታመን ነው ሲል በፓሪስ የጨጓራ ሕመም ገጥሞት ሕክምና ሲከታተል የነበረው ጆኮቪች መናገሩን አሶሽየትድ ፕሬስ ዘግቧል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።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 አድማጮቻችን እና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ላይ ቀደም ብለን ያሳየናችሁን ዘገባዎች ጨምሮ ሌሎች አዳዲስ መረጃዎችን ለማግኘት ከፈለጋችሁ የቪኦኤ አምሃሪክን ኦፊሳላዊ ዌብሳይት ማለትም አምሃሪክ ዳት ቪኦኤ ኒውስ ዳት ካምን መጎብኘት አዘንጉ። ፌስቡክ ላይም እንገኛለን። አት ቪኦኤ አምሃሪክ የፌስቡክ አድራሻችን ነው። እዛም ላይ በየቀኑ አዳዲስ መረጃዎችን፣ ቪዲዮዎችና ምስሎችን እናጋራለን። በትዊተር ገጻችን ላይም ደግሞ ሀሽታግ ቪኦኤ አምሃሪክ ላይ እንዲሁ በተመሳሳይ ዓለምን የሚመለከቱ ቀጠና አቀፍና እንዲሁም ደግሞ አህጉር አቀፍ ጉዳዮችንም እንዳስሳለን። ዛሬ ምሽት ሳስተናግዳችሁ ያመሻሁት ሀብታሙ ስዩም ነኝ። አብሮ የቆየው ደግሞ ንጉሱ ታምሬ ነው። የነገሰው የበለን መልካም ምሽት ይሁንላችሁ።